ከምሽቱ ሦስት ሰዓት ከ33 ደቂቃ ሆነ። ወደ ዝግጅታችን ሁለተኛ አጋማሽ እንሸጋገራለን። በዚሁ በትናንት ምሽቱ የአሜሪካ እጩ ፕሬዝደንቶች ክርክር ላይ የሚያተኩር ልዩ ዝግጅት ነው ዴሞክራሲ በተግባር። ቀደም ብለን በመጀመሪያው ክፍል ፕሮግራማችን እንደዘገብነው በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ዘመቻዎች ላቅ ያለ ግምት የሚሰጠው የፕሬዝዳንታዊ እጩዎች ክርክር ሁለተኛው ዙር በትናንትናው ምሽት በኒውዮርኩ ሆፍስትራ ዩኒቨርሲቲ ሞቅ ባለ እሰጥ አገባ ተከናውኗል። የ2012 ተፎካካሪዎች ዲሞክራቱ ፕሬዝዳንት ባራክ ኦባማ እና በሪፐብሊካኑ ተቀናቃኛቸው ሚት ሮምኒ መካከል የተካሄደውን የዚህን ክርክር ይዘት አንድምታና ከክርክሩ የተቀሰሙ ቁም ነገሮችን በተከታዩ ትንታኔ ቅንብር እንመለከታለን። ለሙያዊ ትንታኔው በሳን በርናንዲኖ የካሊፎርኒያ ዩኒቨርሲቲ የፖለቲካ ሳይንስ መምህርና የሕግ ባለሙያውን ፕሮፌሰር አለማየሁ ገብረ ማርያምን ጋብዘናል። አሉላ ከበደ ነው ያዋያቸው። ፕሮፌሰር አለማየሁ በድጋሚ፣ ለጊዜው አመሰግናለሁ። ከትላንት በስቲያ ሰኘው ክርክሩ ከመካሄዱ በፊት አጠር ያለ የመንደርደሪያ ውይይት አድርገን ነበር። ዛሬ ክርክሩ ተካሂደዋል። የክርክሩ አዘጋጆች በብድግ ብድግ ከመረጧቸውና ድምጻቸውን ለማን እንደሚሰጡ እስካሁን ያልወሰኑ መሆናቸው የተገለጹ ድምጽ ሰጪዎች በተሰበሰቡበት አዳራሽ ውስጥ እነኚህ ሰዎች በቀጥታ ላነሷቸው ጥያቄዎች መልስ እንዲሰጡ ነው የተደረገው። ለየት ባለ አጓጊነት የተጠበቀውን ይሄን ክርክር እንዴት ገመገሙት? መንደርደሪያውን ከጥቅል ዕይታው ብንነሳ። እሺ፣ አመሰግናለሁ አቶ ሉላ። የአሁኑ ክርክር ታውን ሆል ወይንም ህዝባዊ አዳራሽ ውስጥ ዜጎች እቾቹን በጥያቄና መልስ የሚገናኙበት ሁኔታ ነበረ። ባለፈው ጊዜ እንደሚታወሰው በፕሬዚደንት ኦባማ ትንሽ አቀራረባቸው ደከም ያለ አነጋገራቸው ለስለስ ያለ ስሜታዊ ያልሆነ በአራት ዓመት ውስጥ ስላደረጉትም ስራቸው ብዙ ሳይናገሩ በዚያም ደግሞ ሮምኒ በተለይ በኢኮኖሚ ምን ያህል ድክመት እንዳሳዩ እንደውም ኢኮኖሚውን ስራ የሚፈጥሩ ነገር ሳይሆን ብለው ትንሽ ለመራጭ እና ለአድማጭ እራሳቸውን ጠንከር አድርገው አቅርበው ነበር። አሁኑ ግን ነገሩ ተገላቢጦች ነበረ። ፕሬዚደንት ኦባማ አቀራረባቸውም በተለይ ደግሞ በእጩ ሮምኒ አንዳንድ በሚናገሩት ነገር ላይ በተለይ ማስረጃ ላይ ያልተመሰረተ አንዳንድ ነገር በግምት የሚናገሩትን ነገር እያስተካከሉ በብዙ ቦታ ላይም ይሄ የሚናገሩት ትክክል አይደለም እያሉ ሊያርሟቸው ችለዋል። ግን አቀራረባቸውም ሆነ በፖሊሲም ደረጃ በሌላውም በኩል በጣም ጠንካራ በሆነ እና በተለይ ደጋፊዎቻቸውንም አስተማማኝ እና አደራጅ በሆነ መንገድ አነቃቅታል የሚለ በሌላ በኩል ደግሞ የማይደግፏቸውንም እነዚህ ኢንዲፐንደንት ቮተርስ ወይም ገለልተኛ መራጮች የሚባሉትንም እነሱንም ለመሳብ ጥሩ ሙከራ አድርገው የሚያገኟቸው ይመስለኛል። መልካም። ምርጫው ቀን በተቃረበበት፣ ሁለቱ ተፎካካሪዎች የመጨረሻ እድሎች በሚሞከሩበት ሰዓት ላይ የተደረገ ክርክር፣ አነጋጋሪ በሆኑት የሀገሪቱ የምጣኔ ሀብት ይዞታ፣ የስራ ፈላጊዎች ወይም የስራ አጦች ቁጥር፣ የስራ እድል መፍጠር፣ ሴቶችን የሚመለከቱ ጉዳዮች እንዲሁም በቅርቡ በሊቢያ የሚገኘው የዩናይት ስቴትስ ኤምባሲ አምባሳደሩን ጨምሮ አራት አሜሪካውያን የተገደሉበትን የአሸባሪዎች ጥቃት የመሳሰሉ የዜጎችን ኑሮ የሚመለከቱ ርሶች ሳይቀሩ የተነሱበት ክርክር እነኚህ ወሳኝ ነጥቦች ከመሆናቸው አንጻር ምን ያህል ለየት ያለ ጠቀሜታ ሊያበረክት ይችላል? ምን ያህል ወሳኝነት ሊኖረው ይችላል? ይላሉ። እንግዲህ መገንዘብ ያለብን ምንድን ነው? እነዚህ ሁለቱ እጮች ሲከራከሩና ለፕሬዝደንትነቱ ለፕሬዚደንትነቱ ሲሮጡ ይኸው አስራ ስምንት ወራት በላይ ነው። ስለዚህ ደጋፊዎቻቸውም ሆነ ገለልተኛ መራጮች አቋማቸውን ያውቃሉ። አሁን በጠቀስካቸው ነገሮች በትምህርት፣ በጤንነት፣ በመካከለኛው መደብ ወይም ሚድል ክላስ የሚባለውን፣ በውጭ ጉዳይ አስተዳደር፣ በእነዚህን የመሳሰሉትን ነገሮች አቋማቸው ምን እንደሆነ የታወቀ ነው በዚህ ክርክር ላይ እንግዲህ ህዝቡን ለማሳመን እኔ በሚቀጥለው አራት አመት ወይ እንደ አዲስ ፕሬዚደንት ብመረጥ ወይም አራተኛ አመት ለፕሬዚደንቱ ቢቀጠልላቸው ምን ማድረግ እንደሚችሉ ና ያላቸውን ሀሳብ ነው እዛ ላይ አቅርበው በህዝቡ ተቀባይነት ለማግኘት የሚሞክሩት ስለዚህ በአሁኑ ጊዜ አብዛኛው አብዛኛው ከፍ ያለው ቁጥር ወይ ለፕሬዚዳንቱ ነው ወይንም ለቹ ሮምኒ ነው ወስነዋል ስለዚህ እነዚህ ስዊንግ ስቴትስ የሚባሉት ወይም አንዳንድ ግዛቶች የዲሞክራ የሞራቱን ቁጥር ያልበዛ የሪፐብሊካኑን ቁጥር ያልበዛ በእነሱ መካከል ያሉት እነዚህ ገለልተኛ መራጮች የሚባሉት እነሱን እንግዲህ አንዱ ወደ አንዱ ወስዶ፣ ምክንያቱም እዚህ ሀገር ፕሬዚደንት የሚመረጠው በህዝብ ድምፅ ብልጫ ሳይሆን ኤሌክቶራል ኮሌጅ በሚባል ነው። ይህም ማለት ምንድን ነው? የአንዱ ለምሳሌ ኦሀዮ የተባለውን ግዛት ኦባማ ቢያሸንፉ በጥቂትም ቁጥር ቢያሸንፉ የዛን ግዛት ጠቅላላ ኤሌክትራል ቦትስ የሚባሉትን እሱም በሙሉ ይስባሉ ማለት ነው። ያን ድምጽ በሙሉ በትንሽ ብልጫም ቢሆን የሚያሸነፈው እጩ ጠቅልሎ ይወስዳል ነው የሚሉን በዚህ ኤሌክቶራል ኮሌጅ በሚባለው አሰራር መሰረት ልክ ነው። እንደሱ ነው። ፕሮፌሰር አለማየሁ፣ በጥቅል የክርክሩ መንፈስ አቀራረቡን ጨምሮ፣ እንዲሁም ዜጎች በቀጥታ ጥያቄ ማንሳት እድል ያላቸው እነሱን የመሰሉ ዜጎች ደግሞ ከአዳራሹ ውጪ በሚሊዮኖች በቴሌቪዥን የተከታተሉበትን ሁኔታ ለአድማጮች ቀረብ ባለ ስሜት ለማንሳት አንድ ጥያቄ ላስከተል። አንድ ወጣት ዩኒቨርሲቲ ተማሪ ፕሬዚዳንቱን እኔ ከስራ ጨርሼ ስመረቅ ምን ስራ እድል ይኖረኛል የሚል ጥያቄ ማቅረብ የሚችልበት እድል ፈጥሯል። በተመሳሳይ ለእጩ ተፎካካሪያቸው ሮምኒም በዛ ወጣት አይን ለመመልከት ይሞክሩና በሀሳብ ወደዛ ወጣት ልቦናና ስሜት ይሄዱና ለአንድ ዜጋ አንድ ወጣት ነገ አገሩን የሚመራውን ወይንም ዛሬ እየመራ ያለውን ፕሬዚዳንት በቀጥታ የእሱን ሕይወት የሚመለከት ጥያቄ ማንሳት የቻለበትን እድል። አዎ፣ እንግዲህ እኔ ራሴ በግል ለይም አስተማሪ ስለሆንኩኝ ወጣቶች ጋራ ረጅም ዘመናት ሕይወቴንም አሳልፍ ያለው ስለዚህ የእነሱ ጥያቄና የእነሱ ስሜት ይገባኛል። በየቀኑም በማስተምርበትም ጊዜ ወጣቶች የሚያነሱትን ጥያቄዎች በተለይ ደግሞ ወደፊት ያላቸው እድል በትምህርትም በስራም እነዚህ የመሳሰሉት ነገሮች አሉ። እንግዲህ እዚህ ላይ ለእኔ የሚጠቁመው ምንድን ነው? ወጣቶች በብዙ ጊዜ በአሜሪካም ብቻ ሳም በሌላውም አካባቢ ወጣቶች በሌላውም አህጉር ማለት ነው ያላቸው የ- በፖለቲካ በኩል በፓርቲም ደረጃ ሆነ በሌላውም ደረጃ ተስበው እንዲሳተፉና ያላቸውንም ደግሞ በፖለቲካው ተሳትፎ እንዲኖራቸው እያሉን ነው ተሳትፎ እንዲኖራቸው ነው። ስለዚህ ይሄ ልጅ የጠየቀው ምንድን ነው? እኛ እርግጥ ስራም ያስፈልገናል ነው። ግን በሌላ በኩል ደግሞ ስናየው ምንድን ነው ወጣቶችም ከፖለቲካው ፓርቲውም ሆነ በፖለቲካም ድርጅት ደረጃም ሆነ በሌላውም በኩል ወደ ፖለቲካ አልሳባችሁንም ነው የሚለው። ስለዚህ ወጣቶቹን እንዴት ተደርገው ነው በዚህ ነገር ላይ ሊገቡ የሚችሉት፣ እና የእነሱ ድምፅ ሊሰማበት የሚችለውን መንገድ ያስፈልጋል። ነው ይሄ ልጅ ስለ ስራው ብቻ አይደለም የሚያወራው። ማስታወስ ያለብን ምንድን ነው በሁለት ሺህ ስምንት ፕሬዚደንት ኦባማ በተመረጡበት ጊዜ የወጣቱ ድምፅ ነበረ ፕሬዚደንት ሲሆን ሊያስጨብጣቸው የቻለ ስለዚህ ወጣቶች በፖለቲካ ውስጥ ተዘራጅተው ገብተው በዲሞክራሲያዊ ስርዓት እነሱም ድምጻቸው እንዲሰማ ያስፈልጋል ማለት ነው ዝም ብሎ ለተማሪ ብቻ የትምህርት ዕድል ብቻ የሚጠይቅ አይደለም ወጣቶች በምን አይነት ነው የተጠናከረ ድምጽ ኖሯቸው ፖለቲካዊ ስነ ስርአት ውስጥ ሊሳተፉ የሚችሉት በሚሉ አሳ ነው የተመለከቱ። ፕሮፌሰር አለማየሁ የመጨረሻ ጥያቄና አድርጊ ሁለተኛ ዙር የክርክር ሂደት ነው የተመለከት ነው። ሶስተኛ ዙር ከአንድ ሳምንት በኋላ ይመጣል። ከዚህ ቀደም ከሁለት ሳምንት በፊት በነበረው ፕሬዚዳንት ባራክ ኦባማ እርሱም ቀደም ብለው እንደ ገለጹት የተሳካለት የተባለ ክርክር አላደረጉም የሚልና የጎዳቸው መሆኑም ተመልክተዋል። ሶስተኛው ዙር ምን አይነት ተጨማሪ ሁኔታዎችን ሊፈጥር ይችላል? በዛሬና በሶስተኛው ዙር እንዲሁም በምርጫው መካከል ያለው ጊዜ ከመሆኑ አንጻር ሶስተኛው ዙር በአምስት ቀናት ውስጥ ይፈጸማል ማለት ነው። ይሄኛውም እንግዲህ በውጭ ጉዳይ አመራር ነው ፕሬዚደንቱ ጠንካራነታቸውን የሚያሳይ ነው። ምክንያቱም በውጭ ጉዳይ አመራር ብዙ ያደረጉት ነገር አለ። ምሳሌ ከጦርነት እንገላገላለን አሉ፣ ተገላገለች አሜሪካ። በአፍጋኒስታንም አሁን በአስራ አራት እንወጣለን ብለዋል፣ እሱን አደረጉ። አሸባሪዎች ላይ የሚደረገው ጥረትና ማሳደድ በከፍተኛ ደረጃ እየቀጠለ ነው። ያው ኦሳማ ቢንላድንም ተገድሏል። በዓለም ላይ ደግሞ በጦርነት ሳይሆን ከሌላውን ዓለም በማስማማት እና አንድ ሆነው በሌላም በኩል ቢሆን አሜሪካ ብቻውን ሄዳ የዓለም ፖሊስ ከመሆን የበለጠ የዓለም አገሮችን እያስማማት እነዚህ ነገሮች በሰላማዊ መንገድ ለመፍታት ተተባብሮ የሚሰራውን ነገር ነው። ስለዚህ ይሄ የስራቸው የጠንካራ ያሰራራቸውን በዛ ላይ እራሳቸው ሊያስመሰክሩ ይችላሉ። እንደ ኢኮኖሚው ድክመት ያለው ነገር አይደለም። በኢኮኖሚው አንዳንድ ድክመትን አሳይተው ነበረ። ሬከርዳቸውም፣ ሰራተኛውን እንደ የመሳሰሉትን ችግሮች እንመለከት። በውጭ ጉዳይ አመራር ግን በጣም ጠንካራ አቀራረብ ይዘው ይወጣሉ ብዬ ገምታለሁ። መልካም እንግዲህ በጥቂት ቀናት ውስጥ ሶስተኛውን ክርክር እንመለከታለን። የምርጫውንም ሂደት እንዲሁ ተከታትለን እንዘግባለን። ፕሮፌሰር አለማየሁ ገብረ ማርያም በሳንበር ፈርናንዲኖ የካሊፎርኒያ ዩኒቨርሲቲ የፖለቲካ ሳይንስ መምህርና የህግ ባለሙያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ አቶ ሉላ።